ዶክተር ብርሃን አህመድ በሜልበርን ዩኒቨርሲቲ የግብርና ጥናት አጃንት ፕሮፌሰር እና በአፍሪካውያን አውስትራሊያውያን መድብለ ባህል የስራና ወጣቶች አገልግሎት ዋና ስራ አስፈጻሚ አቶ አቤሰሎም ነጋ የአይ ኢምፓወር ዋና ስራ አስፈጻሚ ና የአፍሪካውያንና አውስትራሊያውያን አመራር ፎረም ምክትል ሊቀመንበር። በቅርቡ የኖርዌይ የኖቤል ሰላም ሽልማት ኮሚቴ ለ2019 የሰላም ኖቤል ሎሬትነት ዶክተር አብይ አህመድን የኢትዮጵያን ጠቅላይ ሚኒስትር መርጧል። ይህ በተለይ ለአፍሪካውያን አውስትራሊያውያን ምን ማለት ነው? በቅድሚያ ዶክተር ብርሃን እሺ ታንክ ዩ ካሳሁን፣ መጀመሪያ ይህን ዶክተር አቢን ሽልማት በአቢን ከማያታችን በአፍሪካ አይተን በጥቁርነት አይተን ይሄ ለእኛ ኩራት መሆን አለ። ምክንያቱ እንዲህና እንዲህ የመሳሰሉ አይነቶች ለልጆቻችን ያስፈልጋል። ምክንያቱ ባለነው ሀገር ሁሉ ጊዜ የእኛ ስም የሚመጣው በራብ፣ በችግር፣ በወር በምናምን ነው። ስለዚህ እንዲህ አይነት ስም ስናገኝ በተቻለ። ይህንን ተጠቅመን ለልጆቻችን ኩራት እንደሚያደርስ መንገድ ማሳየት አለብን። ማን ወሰደ ለማን ወሰደ እኛ ነገር ማንቀይረው በዛው ከመናገራችን፣ እንዴት አድርገን ይህን ለልጆቻችን እና ለእኛ እንደ ህብረት በዚህ ህዝብ የምንኖረው ይሄ ሽልማት በእኛ ስም ነው፣ እኛንን። ስለዚህ እንዴት አድርጎ ለልጆቻችን ኩራት ያመጣል ብለን ማሰብ አስፈላጊ ነው። አቶ አብሰሎምስ በርሶ አተያይ የዚህ የዘንድሮ የ2019 የኖቤል ሰላም ሽልማት ለጠቅላይ ሚኒስትር አብይ መሰጠቱ ከአፍሪካውያን አውስትራሊያውያን ማህበረሰብ አባላት አኳያ የሚያስገኘው ፋይዳ ምንድን ነው ይላሉ? በመጀመሪያ ደረጃ ካሳሁን፣ ይህንን ኢንተርቪው አዘጋጅተ እኔንም ዶክተር ብርሃን ስለጋበዝክን በጣም አመሰግናለሁ። ዶክተር ብርሃን እንዳለው ይሄ ለሁላችንም ኩራት የሚሆን የእኛነታችን መገለጫ ሊሆን የሚችል በተለይ እዚህ ሀገር በምንኖርበት ጊዜ ብዙ በሮችን ሊከፍትልን የሚችል እና መጠን ሰፊ የሆነ ክሬዲብሊቲ ሊሰጠን የሚችል ሽልማት ነው። በዚህ አጋጣሚ የኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድን ከልብ ኮንግራጅሌት ለማለት እወዳለሁ። ይሄ ለኢትዮጵያ ሕዝብም ለአፍሪካ ሕዝብም ትልቅ ኩራት ሊሆን የሚችል ነገር ነው። ለመንግስታቸውና ለመላው ኢትዮጵያ ሕዝብ በዚህ አጋጣሚ የተሰማኝን ደስታና ጥልቅ የሆነ አክብሮት ለመግለጽ እፈልጋለሁኝ። ቅድም ዶክተር ብርሃን እንዳለው ይሄ የአንድን ሰው ጥረት የአንድን ህዝብን ጥረት በተለይ በሁለቱም ሀገሮች መካከል በተለይ በኤርትራና በኢትዮጵያ በኩል ያሉት መሪዎች እዚህ ደረጃ ላይ ለመድረስ ያደረጉት ከፍተኛ ጥረት ስለሆነ ይሄንን ሪኮግናይዝ አርገን ይሄንን ተገንዝበን ይሄ በእኛ ላይ ሊያመጣው የሚችል ነገር ምንድን ነው፣ ምን አይነት በሮችስ ሊከፍት ይችላል ብለን በጸጋም ልንቀበለው የሚገባ ጥሩ ስሜት እንዲሰማን የሚያደርግ ነገር ነው። እዚህ እኛ የምኖርበት ሀገር ውስጥ መሪዎች ይወቀሳሉ። መሪዎች ይገሰጻሉ። ስለዚህ ፍጹምነትን ባልጠበቀ መልኩ ማን ወሰደው ከኔ ወሰደው የሚባለውን ትተን ይሄ ነገር እኛ ሊያመጣልን የሚችል ነገር ምንድን ነው? በእውነት እኔ በግለሰብ ደረጃ በጣም በጣም በጣም በጣም ጥልቅ ደስታን የተሰማኝ አንድ ጥቁር አንድ ኢትዮጵያ መሪ ከኤርትራ ወንድሞቻችን ጋራ የነበረውን ችግር ፈተን እና እህቶቻችን አባቶቻችን እናቶቻችን ያለውን ችግር ፈተን በሰላም ሁለቱን ሀገሮች በኢኮኖሚ በፖለቲካም በሶሻል እንዲገናኙ ለማድረግ ያደረግነው ጥረት በጣም የሚያኮራ ነው ብዬ ነው የምገምተው። ዶክተር ብርሃን አሁን እንዳነሱት ለአፍሪካ ኩራት እንደሆነ ገልጠዋል። ቀደም ሲል የዘንድሮ የኖቤል ሰላም ሽልማት በዚህ አውስትራሊያ ለሚኖሩ አፍሪካውያን ስማቸው በተለይም በመገናኛ ብዙኃን ብዙ ጊዜ የሚነሳው በአሉታዊ ገጽታ ነው፣ በመልካም ጎኑ አይደለም። ይህንን ወደ መልካም የገጽታ ግንባታ ለመለወጥ ምን አይነት አጋጣሚ ፈጥሯል? ይህንንስ እንደምን መጠቀም ይቻላል? የአፍሪካውያን አውስትራሊያውያንን ገጽታ በጥሩ መልኩ ለአውስትራሊያ ማህበረሰብ ለማንጸባረቅ ይላሉ። በእውነት አብሰሎም እንደገለጠው ይህን ነገር ለሁላችን ኩራት በመሆኑ የሁላችን ስራ ይሆናል። ይህንኑ ማፋፋት፣ ይህንኑ በሚዲያ እና በሌላ ማድረስ። ምክንያቱም ማንም በአውስትራሊያ ያለው ነጭና ሌላ ይህም ሲያቅ ለእኛ ያለው ክብረት ለእኛ ያለው አስተያየት ይቀይራል። እንዳልኩት ከዚህ በፊት ልጆቻችን በትምህርት ቤት ሆነው በሌላ ቦታ የሆነ ጊዜ የሚሰማቸው ምን መሆናቸው ማን ናቸው፣ ምክንያቱ ያለው ሜዲያ የሚያደርገው ለነሱ እንዴት ይጎዳል። ስለዚህ እንዲህ አይነት አገኝተን እኛ እንዴት አድርገን ያኔን መጥፎ አጥፍተን ስማቸው እንደምናኮራ ስማቸው እንድንቀይር ምክንያቱ ይችን ለሁሉን ያለፈውን መቀየር ትችላለች። ግን እኛ እንዴት አድርገን ችሎታው ይዘን ሜዲያው ተጠቅመን ሌላው ሌላው ተጠቅመን ይህን ማብራራት ይህን በተቻለው ለሁሉ መስጠት ባገኘነው ሰውም ይህን የእኛ ኩራት መሆኑ ይሄ ሰው ከኛ መሆኑ እኛ ታሪካችንን ይህን ነው። ይህንንም አሁን መምጣቱ በእኛ አዲስ አይደለም። ምክንያቱም ከታወቅነው መጥፎነት እንዴት አድርገን ወደ ጥሩነት መቀየር ነው። አሁን እኛ በዚህ ሀገር ሴትል በማድረጋችን ያለውም የጥቁር ነገር ይነካናል። ስለዚህ ሁሉ ጊዜ ይህን ያለመጠቀማችን ነው። እንዲህ አይነት ነገር ቢመጣ እንዴት አድርገን ነው የምንጠቀምበት? እንዴት አድርገን ሜዲያ ይሁን በሌላ ተጠቅመን ስማችንና ችሎቻችን አብሰሎም እንዳለው ሊደርሺፕ ለሚለው ነገር በኛ አይታይም። ምክንያቱ ሁሉን የሚያዩት እንዴት አድርጎ ረሀብ ያለው ህዝብ እንዴት አድርጎ ሁሉ ጊዜ በውጊያ የሚኖረው ህዝብ እንዴት አድርጎ ሊደርሽፕ ሊኖረው ይችላል ማለት ነው። ማንም ሰው ይጠይቃል። ግን እንዴት ስናገኝ እኛ ይህንንን ወስደን ለህዝቡን ካስታወቅ ነው ካሳየ ነው ማን መሆናችን በዛው ኩራት ለልጆቻችን ነው። መጀመሪያ አሁን ማሰብ ያለብን ይህን ለማን ተሰጠ ሳይሆን፣ ወይ እኔን አለሁ እኔን የለሁ ከማለት እንዴት አድርጎ ይህን ለሚመጣው ጄኔሬሽን ኩራት ይሰጣል በሀገሩ እንዴት አድርጎ መንገድ ይሰጠናል። ምክንያቱ የማንም አፍሪካ ይህንን ማስረዳት የኛ ኃላፊ ነው ኃላፊነቱ ይህን አሁን ካልተጠቀምን ነገ ሌላ አንድ ልጅ በመንገድ ስህተት ቢያደርግ በዛም ወስዶም ያጠፉናል። ስለዚህ እንዴት አድርገን ነው እኛም ይሄ ሪቨርስ ሳይኮሎጂ ያለን ነገር ተጠቅመን ስማችን ጥሩ ማድረግ መቻል አለብን። በዛው የኛ ሰው ስራ ሲፈልግ በደስታ አይተው ይቀበሉታል። ልጆቻችን በትምህርት ቦታ ይሰጣቸዋል፣ በሆነው ነገር ይህንን አይነት ሲሰሙና ይህንን አይነት ሜዲያን ተሰላስሎ ሲሄዳቸው ይሰማሉ። እንደምታውቀው ዌስተርን ወርልድ ዘባት ሜዲያ። ስለዚህ ይህን ነገር ከእናንተ ጋር ተባብረን እና ሌላውም በዚህ አሁን የሚሰማውም እኛ ጋር ተባብሮ አብይን ብቻ ማየት የለብንም። ይህን የሁላችን ነው። ይህን ለእኛም መክሰብ ነው። እንዴት አድርገን በዚህ መክሰብ ለሚመጣው ለልጆቻችን ይሁን ለሚመጣው ታሪካችን ማስተካከል ይችላል እና ይህን መጠቀማችን ለእኛም ለሌላም መንገድ ይከፍታል። በዚህ ሀገር አብሶሎም እንዳለው ይህን አዲስ መንገድ የሚከፍት እድል ነው። ስለዚህ መጠቀማችን እና ይህንን በሁላችን መጻፍ ያለብን በዚሁ ነው። በማስ ሚዲያ ይሁን በሜይንስትሪም ሚዲያ ይሁን በሌላም ሚዲያ ሪሊዝም እየጻፍኩ ነበር። ይህንን መጠቀም አስፈላጊ ነው። ለኛ መተባበርን በዚህ ያስፈልገናል። ቶቢሶሎምስ የገጽታ ግንባታ በዚህ አጋጣሚ በአውስትራሊያ ውስጥ በምን መልኩ አፍሪካውያን አውስትራሊያውያን በመልካም ጎኑ ሊጠቀሙበት ይችላሉ? ይላሉ ዶክተር ብርሃን እንዳለው በመጀመሪያ ደረጃ ይሄ ጥሩ ዜና ለልጆቻችን፣ እዚህ ላለው ህብረተሰብ በር ከፋጅ፣ በህዝቦች መካከል ውይይት እንዲኖር፣ መግባባት እንዲኖር የሚፈጥር እድል ነው ብዬ ነው የምገምተው እኔና ዶክተር ብርሃን ላለፉት ኦልሞስት ሰላሳ ዓመታት ሌሎችም መሪዎች ማለት ነው የአፍሪካ ኮሚኒቲ መሪዎች እዚህ ከዚህ ሀገር ውስጥ ላለፉት ሰላሳ ዓመታት ሰዎች እንዲገባቡ ሰዎች ወደ አንድ ሊመጡ ሰዎች በንግግር ችግሮቻቸውንና ልዩነታቸውን እንዲፈቱ ስናደርገው ቆይተናል ማለት ነው። ኢትዮጵያ ኤርትራ ጦርነት በነበረበት ጊዜ ኤርትራውያንና ኢትዮጵያውያን እዚህ አልተደባደቡ። አይ ቲንክ ያለማጋነን ኢትዮጵያውያንና ኤርትራውያን ያሳዘነ ግጭት ነበር ለማለት ይቻላል በጣም ምክንያቱም ኢትዮጵያና የኤርትራ ህዝብ የጦርነትን አስከፊነት የጦርነትን ውድመት ከማንም የበለጠ ህዝብ የሚያውቁ ናቸው። ችግሮች በጦርነት እንደማይፈቱም የሚገነዘቡ ህዝቦች ናቸው። ጦርነት ምን ሊያመጣ እንደሚችል የሚያውቁ ህዝቦች ናቸው። ያ ነገር እነኚህን ሁለት ሀገሮች እህትማማች ሀገሮች ሊያይቶ ለረጅም ጊዜ ያለመግባባት መኖሩ፣ ማንኛውም ኤርትራዊ፣ ማንኛውም ኢትዮጵያዊ፣ ማንኛውም አፍሪካዊ፣ ማንኛውም ሰላም ወዳድ ህዝብ የሚያስቀይመው የሚጠላው ነገር ነው። ስለዚህ በእነኚህ ሁለት ሀገሮች መካከል የተፈጠረው ሰላም ስምምነት እና ዓለም አቀፍ እውቅና ማንኛውም ሰላም ወዳድ ሰው ሊያኮራና ሊያስደስት የሚችል ነው። የፖለቲካ ከለራችን ሊለያይ ይችላል። ያለን አመለካከት ኢትዮጵያ ውስጥ ባለው ሁኔታ፣ ኤርትራ ውስጥ ባለው ሁኔታ ሊለያይ ይችላል። እሱ መብታችን ነው፣ ዲሞክራሲያዊ መብታችን ነው። እዚህም ሀገር ኤክሰርሳይስ የምናደርገው ነገር ነው። ነገር ግን አንድን እውነታ ደግሞ እንደ እውነታ ተቀብሎ ጥሩ ገጽታውን ማየት ደግሞ የሰላም ወዳድ ህዝብ ኃላፊነት ነው። ሰላም ወዳዶች እንደ መሆናችን መጠንና እዚህ አገር በምኖርበት ሰዓት እንደ ማይኖሪቲ ግሩፕ ነው የምኖረው። ስለዚህ ሰላም ለእኛ ዋስትናችን ነው። ዋስትናችን ስለሆነ እኛ በሰላም ከታወቀን ሰዎች የእኛን ኮንትሪቢሽን የእኛን የስራ ትጋት እንዲመለከቱ ነው የምንፈልገው። ከለራችን እንዲመለከቱ አንፈልግም። ባለፉት ሶስት አራት ዓመታት ከሰው እንደምታውቀው እዚህ የሚኖረው አፍሪካዊ በተለይ ወጣቱ ክፍል በሚዲያው በጣም ተደብድበዋል። እንደ ወንጀለኛም ተቆጥረዋል። በአሁኑ ሰዓት አንድ የአፍሪካ መሪ የኢትዮጵያ መሪ በአፍሪካ ውነቱ የሰላም እውቅና አግኝቶ ለዛውም ደግሞ ኖብል ፕራይስ የሚያክል ነገር በማግኘቱ አይ ቲንክ እዚህ ህብረተሰብ ውስጥ ስለ አፍሪካውያንና በተለይ ስለ አፍሪካን ወጣቶች ያለውን ግንዛቤ የሚያለስልሰው ይመስለኛል። በሌላ በኩል ደግሞ ይሄ እዚህ ሀገር ወደፊት ቴንሽን እንዳይፈጠር፣ ሀገር ቤት በሚፈጠሩ ነገሮች ላይ ቴንሽን እንዳይፈጠር የሚያደርግ ነገር በዚህ አጋጣሚ ልናገር የምፈልገው ነገር ቢኖር ካሳሁን እዚህም ያሉ ሌሎችም አገሮች ያሉ አክቲቪስቶች ማለት በተለይ ሶሻል ሚዲያ ውስጥ ያሉ ህዝቦችን ወደ አንድ ለማምጣት ጥረት ማድረግ መቻል አለባቸው። በጣም ቀላል ነው። አንድን ኤርትራዊ ዲግሬድ ማድረግ ወይም አንድን ኦሮሞ ዲግሬድ ማድረግ ወይም አንድን አማራ መሳደብ ወይም አንድን ትግሬ መሳደብ፣ አፋርም፣ ሲዳማውም፣ ሶማሌውም፣ ሀሬሬውም መሳደብ ቀላል፣ ነገር ግን ህዝቦችን ወደ አንድ አምጥቶ ህዝቦች እንዲግባቡ ማድረግ ደግሞ ከፍተኛ ጥረት የሚጠይቅ ነው። ስለዚህ ይሄ ሰላም እውቅና እዚህ ብቻ ሳይሆን ኢትዮጵያ ውስጥ ላለውም ሁኔታ በጣም ወሳኝ ነው የሚል ግምት አለኝ። ማለትም ህዝቦች ወደ አንድ መጥተው የተለያየ አመለካከት ያላቸው ሰዎች ወደ አንድ መጥተው ችግሮቻቸውን በውይይት እንዲፈቱ በተለይም ደግሞ የምንጠቀምባቸውን ቋንቋዎች በተለይም ከመሪዎችም ጀምሮ ማለት ነው ቋንቋዎች በጣም ተጠንቀቀን የምንናገራቸውና ህዝብና ህዝብን የማያናቆር ማድረግ መቻል አለብን እና በተለይም እዚህ ላሉት ኢትዮጵያውያንና ኤርትራውያን በዚህ አጋጣሚ ማስተላልፈው መልእክት ቢኖር ህዝቦቻችንን ወደ አንድ ለማምጣትና ሰላም ለመፍጠር አሁን በተደረገው ግንዛቤ ማለት ነው የጠቅላይ ሚኒስትሩ እውቅና በዛ ላይ ቢውልድ ማድረግ መቻል አለብን። በዛ ላይ መገንባት መቻል አለብን። ሰዎችን ወደ አንድ ማምጣት መቻል አለብን። የፖለቲካ ልዩነት አስፈላጊ ነው። ሮባስቲ የሆነ ዲሞክራሲ እንዲኖር ከፈለግ የግድ መነጋገር መቻል አለብን። ነገር ግን ጥላቻ ላይ የተመሰረተ የፖለቲካ ሂደት ደግሞ ለኤርትራም አይጠቅምም፣ ለኢትዮጵያም አይጠቅምም፣ ለአፍሪካም አይጠቅምም። እዚህ ላለነው እኛ ወደ አገር ቤት ተመልሰን እንደገና ዜግነት ስጡን ብለን ስልጣን ወስደን ልንኖር የምንፈልግ ሰዎች አደለን። ግን የመጣንበትን ኑሮት ያሳለፍነውን ጊዜ ያደግንበትን አገር የሁለቱ ወንድማማቾች እህትማማቾች ህዝብ ስሜት የምንረዳ ዜጎች ስለሆነ የነሱ ሰላም የነሱ መግባባት እዚህ ያለነውን በሰላም ልጆቻችን እንድናሳድግ እዚህ ያለንን እጣ ፈንታ በትክክል እንድንጠቀምበት የሚያደርግ ነገር ነው። ዶክተር አብርሃን እንደሚታወቀው የዚህ የኦክቶበር 11 የኖቤል ሰላም ኮሚቴ የዘንድሮውን ተሸላሚ ማን እንደሆነ ይፋ አድርገዋል። ጠቅላይ ሚኒስትር አብይ አህመድን። በእርግጥ ዋነኛው የሽልማቱ ስነ ስርዓት የሚካሄደው አልፍሬድ ኖቤል የሞተበትን ቀን ምክንያት በማድረግ ዲሴምበር አስር ላይ ነው። ዲሴምበር አስር ያ ስነ ስርዓት በሚካሄድበት ወቅት በአውስትራሊያ የሚኖሩ አፍሪካውያን አውስትራሊያውያን ያንን እዚህ አውስትራሊያ ውስጥ በምን መልኩ ንን ስነ ስርዓት እዚህ ማንጸባረቅ ይችላሉ ወይም ይገባቸዋል ብለው ያስባሉ? አብሰሎም እንዳለው ታሪካችን ይመሰክራል። እኛ እንደ ህዝብ ጥሩ ኖረን አሁን ይህንኑ በአስር ዲሰምበር የሚመጣው እድል ነው ለኛ ኮሚቴው ይሁን ኮሚኒቲው በጠቅላላ ተሰብስቦ እንደ አፍሪካን ይሄን ነገር በፖስተር ይሁን በኪ ካርድ ይሁን በምን ይሁን የኖብል ፒስ ፕራይስ አወርዱ ቀን በእኛ ስምና በእኛ በሜዲያው መራራጥ አለብን። ያንን ቀን የሚሰጠው ለእኛ በዓል መሆን አለበት። ካለነው ዳርክ የሆነው ሂስትሪ እንደ ጥቁር ወደ ፊት የሚያማውረን መሆን አለበት። ምክንያቱም እንደ ህዝብ እስካሁን ተርኒንግ ፖይንት አላደረግም። ይችን ተርኒንግ ፖይንት ለመሆን ትችላለች። አስር ዲሰምበር እኔ የምለው በዛን ቀን በተቻለ በያገሩ ውስጥ ባለነው በርዝ በፐርዝ ይሁን በመልበን ይሁን በምን ይሁን ግን ሁሉ ፖስተሩ በሆነ ቦታ መሆን አለበት። በሶሻል ሚዲያ ዊ ማስ ቴክ ኦቨር በሜይንስትሪም ሚዲያ ስንት አርቲክሎች መጻፍ እንዳለባቸው በእኛ ምክንያቱ ይህን የሚያሳየው ያኔን ቀን ሁሉን አቴንሽን አለ። ያንን አቴንሽኑ በእኛ ማምጣት መቻል አለ። እችን የእኛ እድል ነች። እድሏ ሁለት ጊዜ እንዲህ አይገኝም። ከሰባት ነጥብ አምስት ቢሊዮን ህዝብ አንድ ሰው መመረጥ ቀላል አይደለም። ዋንስ ኢነ ላይፍ ታይም ነው። ስለዚህ እቺ ዋንስ ኢነ ላይፍ ታይም ቻንስ ያለችን በጣም በሀይል መጠቀምና በአውስትሬሊያን የምንኖር እንዴት አድርገን እችን ለአውስትሬሊያኖች እኛ ለዚህ የምንሆን ህዝብ ነን፣ እኛ እንዲህ ነን። ሰላም ሲባል በስራ እየሆነ ነው አንድ መኖር ከማልቲካልቸራል እዚህ ሀገር ከመጀመሩ እኛ ማልቲካልቸራል ሆነን የኖር ነው። ኦርጋኒክ ማልቲካልቸራል የኖር ህዝብ ነን። ይህ ኦርጋኒኩ የመጣው ችግሩ የእኛ ስህተት ነበር። አሁንም በዚሁ ሊደርሽፕ አድርገን መስተካከል እንደምንችለው እኔን የማየው በአቢን አይደለም ማየው፣ አሁን በእኛ ስም ነው የማየው። እኛ ይህን ኦፖርቹኒቲው እንዴት አድርገን ተጠቅመን እንደ ህዝብ ይህን የእኛ ታሪክ ነው ይሄ የእኛ ስም ነው። እኛ እንዲህ ለመሆን እንችላለን በሚባለው ኦን ደ ቴንዝ ኦፍ ዲሰምበር ሁላችን መዘጋጀት አለበት። በሬዲዮም ስፔሻል ፕሮግራም ተደርጎ ህዝቡም ሌላውም ሁሉ ማወቅ አለበት። ኤስ ቢ ኤስ ዊ ኒድ ቱ ኢንጌጅ ደም፣ ኤ ቢ ሲ ዊ ኒድ ቱ ኢንጌጅ ደም። ምክንያቱም ቲስ ኢዝ አን ኦፖርቹኒቲ ዌር ዊ አዘር ሶሳይቲ መንገዱ ተሰጥቶ ስማችን ካለው ጋንግ የሚለው ከምን ከምን ምን የሚለው በዚህ በሜይንስትሪም ሚዲያ ወጥተን ነው እኛ እንዲህ ነን ለማለት የምንችለው፣ ልጆቻችን እኛ ጋር ወጥተው እኛ እንዲህ ነን ለማለት የሚችሉት። ስለዚህ እኔ የምለው ሁላችን ተባብረን ከየት አፍሪካ ነው እኛ አብሰሎም እንዳለው አሁን የአፍሪካን ሊደርሽፕ ፎረም ያለው አፍሪካን ቲንክ ታንክ ያለው ሌላም ኮሚኒቲዎች ያሉ ኢትዮጵያን ኮሚኒቲ፣ ኤርትራን ኮሚኒቲ፣ ሶማሊ ኮሚኒቲ ማንም ሁሉን ጋር መድረስ መቻል አለብናል። ይህንኑ ማይልስቶን ነው ለእኛ ኢካምቢ ቢ አ ተርኒንግ ፖይንት መጠቀሟ ለሁላችን ስምና ለልጆቻችን እድል የሚሰጥ መንገድ መሆኑን ማብራራትና ማፋፋት አለብን። አቶ አቤሰሎምስ አሁን ዶክተር ብርሃን እንዳነሱት ያንን ዲሴምበር አስር እንደ አንድ ልዩ በዓል አድርገን የአፍሪካውያን በዓል አድርገን ማክበር እና ይህን አጋጣሚም ተጠቅመን የአፍሪካውያንን መልካም ገጽታ ማንጸባረቅ አለብን በተለያየ ዘርፉ ብለዋል። ያን በምን መልኩ ተግባራዊ ማድረግ ይቻላል ይላሉ? አንድ የበዓል አስተባባሪ ኮሚቴ በሀገር አቀፍ በሆነ ማለት አውስትራሊያ አቀፍ በሆነ መልኩ አተቋቁሞ በሁሉም አውስትራሊያ ዋነኛ ከተሞች አፍሪካውያን ቅድም እንዳሉት በተለያየ ዘርፉ መገናኛ ብዙሃኖችም ሆነ በተለያዩ ማስታወቂያ ዘርፎች፣ በማህበራዊ ድረ ገጾች የመሳሰሉትን ተጠቅሞ ያንን ልዩ የሆነ ገጽታ ለማንጸባረቅ ምን መደረግ አለበት? በምን መልክ ነው ያ እውን እንዲሆን ማድረግ የሚቻለው? አንድ ልዩ ኮሚቴ ሊቋቋም ይገባል ይላሉ። ከአፌን የወሰድከው ካሳሁን ይሄንን እኔ ዛሬ ዶክተር ብርሃንን ለማነጋገር እና ሌሎችም የአፍሪካ ኮሚኒቲ መሪዎችን ለማነጋገር ሀሳብ ነበረኝ። ምንድን ነው ቅድም እንደገለጽ ነው፣ ይሄ ዶክተር ብርሃንም ጠቅሶታል። ምናልባት በትውልዶች አንድ ጊዜ ሊመጣ የሚችል ነገር ነው። አይ ቲንክ ላስት ማለትም መጨረሻው አፍሪካዊ የኖብል ፕራይስ ተሸላሚ ኔልሰን ማንዴላ ነበረ። ማለት እንግዲህ ምናልባት እኛ ምኞታችን ብዙ የተለያዩ አፍሪካውያን የተለያየ አፍሪካ ክልል ይሄንን ሽልማት እንዲያገኙ ነው የምንፈልገው። ነገር ግን አጋጣሚው ውስን ስለሆነ ይህንን ቀን በጣም ከባድ ትልቅ ዝግጅት ማክበር መቻል አለብን እና ካፌ የወሰድከው ነገር ቢኖር ምንድን ነው ዶክተር ብርሃን እና አንድ ሁለት ሶስት የአፍሪካ መሪዎች እኔንም ጨምሮ ለዘጠና ሁለት የአፍሪካ መሪዎች መልዕክት ልከን ነበር። ይህን ሽልማት አናውንስ በተደረገበት ማግስት ማለት ነው ያልነው ምንድን ነው ይሄ የአፍሪካውያን ኩራት የጥቁር ህዝብ ሰላም ወዳድነት መገለጫ እና የእኛን ኩራት እና ህልውና የሚገልጽ ግንዛቤ ነው እና በሀገር አቀፍ ደረጃ ኮሚቴ አቋቁመን ይህንን በዓል በደመቀ መልኩ እዚህ ሀገር ማክበር ነው የምንፈልገው። እና ይህንንም ለማድረግ ያው ዶክተር ብርሃን እኔ ሌሎችም ተገናኝተን እንደምንነጋገር ነው። የተለያዩ የአፍሪካ ኮሚኒቲ ፎርሜሽኖች አሉ። እነኛን ፎርሜሽኖች ኦርጋናይዝ አርገን አስተባብረን ይሄ በዓል የሁላችንን የጋራ የሰላም ወዳድነት መገለጫ የምናደርግበት መድረክ ይሆናል ማለት ነው እና ከዛውን እንዳልከው ከዚህ የበለጠ ሊኖር የሚችል አጋጣሚ የለም ማለት በዚህ ነገር ላይ ሲቪሊቲ ማሳየት መቻል አለብን። በዚህ ነገር ላይ ከአጥንት ከዘር ቆራኛ ወጥተን ዓለም አቀፍ ማህበረሰብ የተገነዘበውን የሰላም ውጤት መቀበል መቻል አለብን። በሁለት እጃችን ለወደፊት ትውልድም ምን ያህል ሰላም ወዳድ እንደሆነንና ምን ያህል በፖለቲካል ዲስኮርሳችን ውስጥ ሲቪሊቲ ለማምጣት እንደምንፈልግ ማሳየት መቻል አለብን ማለት ነው። ኢትዮጵያዊ ስለሆንኩኝ በአሁኑ ሰዓት በኢትዮጵያውያን መካከል የሚደረገው የዘርና የጥንት ቆጠራ እኔን አያስደስተኝም። ምክንያቱም ሀገሬን እወዳለሁ፣ የተወለድኩበት የተቀበረበት ሀገር ነው። ሁለተኛ ሌላ ሀገር ሊኖረኝ አይችልም። ስለዚህ ዶክተር ብርሃን ኤርትራዊ ነው። እኔና ዶክተር ብርሃን በምንነጋገርበት ጊዜ ስለ አፍሪካ ጉዳይ የሚሆን ስለ ልጆቻችንም ይሁን እዚህ ሀገር ስላለን ቦታ ይሁን መንግስት ሊያደርገው የሚገባው ነገር ቢሆን አንድም ቀን አንተ ከኢትዮጵያውያን የመጣኸው አንተ ከኤርትራ ብለን አናውቅም። እና ያ የሚያሳየው ምንድን ነው? አገር ቤት ያለው ነገር ትተን ሲቪሊቲ አሳይተናል። እና አሁንም ቢሆን ለመላው ኢትዮጵያውያን እና ኤርትራውያን የምናገረው ነገር ቢኖር በዚህ አጋጣሚ እኛ ሲቪሊቲ ማሳየት እንችላለን። በዚህ አጋጣሚ ኦርገናይዝ ሆነን ይህንን ሴሌብሬት ማድረግ መቻል አለብን። ስለዚህ ከሳሁን አንተም እንድትረዳን የምንፈልገው ነገር ቢኖር ማለት በአንተ ሚዲያም ይሁን በሌሎችም ሚዲያም አክሰስ አለን። የተለያዩ ሚዲያዎች ፕራይቬትም ይሁን ፓብሊክ ሚዲያዎች እዚህ ሀገር ውስጥ ይህንን በዓል በደመቀ መልኩ እንድናከብር አግዙን፣ ተባበሩን። ኮሚቴ የምናቋቁማለን። ሚዲያ የሚወክሉ ሰዎች ይኖራሉ፣ ሴቶች የሚወክሉ ሰዎች ይኖራሉ፣ ወጣቶችን የሚወክሉ ሰዎች ይኖራሉ፣ የተለያዩ ኮሚኒቲዎችን የሚወክሉ ሰዎች ይኖራሉ። ምንም አይደለም። የተለያየ አመለካከት ሊኖረው ይችላል ሰው በዚህ ጉዳይ ላይ ነገር ግን እኛ ዲተርምንድ ነን ይሄ ነገር ተከብሮ በጥሩ መልኩ እንዲያልፍ ምክንያቱም ለልጆቻችን ይህንን ማሳየት መቻል አለብን። ልጆቻችን እንዲኮሩ ማድረግ መቻል አለብን። ህዝቦች ወደ ሰላም እንዲመጡ ማድረግ መቻል አለብን። ይህም ደግሞ እዚህ ያለ ነው። ሰላም ተቋድሰን ኑሯችንን የገነባን ሰዎች ኢትዮጵያ፣ ኤርትራ ውስጥ ያለው ሰው በጦርነት ወጥመድ ተጥዶ እርስ በርሱ እንዲባላ ማድረግ የለብንም ኃላፊነት አለብን ለልጆቻችን። ቀላል ነው ሰዎችን መጥራት፣ ሰዎችን ማባላት፣ ቁጭ ብሎ ፌስቡክ ላይ መጻፍ ቀላል፣ ነገር ግን ሰዎች ወደ አንድ ቦታ እንዲመጡ ማድረግ ከባድ ነው። ይሄ ነገር በጥሩ መልኩ እንዲያልፍ ማድረግ መቻል አለብን፣ ምክንያቱም ታሪካዊ ኃላፊነታችን ነው። ዶክተር ብርሃን አህመድ በሜልበርን ዩኒቨርሲቲ የግብርና ጥናት ጆንት ፕሮፌሰር እና የአፍሪካውያን አውስትራሊያውያን የስራ ወጣቶች አገልግሎት ዋና ስራ አስፈጻሚ፣ አቶ አቤሰሎም ነጋ የአይምፓወር ዋና ስራ አስፈጻሚ እና የአውስትራሊያን አፍሪካውያን አመራር ፎረም ምክትል ሊቀመንበር፣ ስለ ቃለ ምልልሱ እናመሰግናለን። እናመሰግናለን ካሳሁን። እናመሰግናለን ካሳሁን። ቴንኪ አብሰሎም አዝዋ። ቴንኪ ዶክተር ብርሃን።